በምስራቅ ሀረርጌ ዞን ሜታ ወረዳ የአማራ ብሔራዊ ንቅናቄን በገንዘብ ትረዳላችሁ በሚል ተጠርጥረው ታስረው የነበሩ 56 ሰዎች በሙሉ ከአስር ቀን ቆይታ በኋላ የዋስትና መብታቸው ተከብሮ መለቀቃቸው ተገልጿል። አዲስ ቸኮል ዝርዝሩ ልኳል። በሜታ ወረዳ ስር በሚገኙት የቁልቢና ጨለንቆ ከተሞች ባልታወቀ ሰዓት እና ቦታ ተሰብስባችሁ የአማራ ብሔራዊ ንቅናቄ ወይም አብንን በገንዘብ ረድታችኋል በሚል ተጠርጥረው ተይዘው የነበሩት ስምንት የቁልቢና አርባ ስምንት የጨለንቆ ከተማ ነዋሪዎች ዋስትና ተፈቅዶላቸው ከስር ተፈተዋል። ስማቸው እንዲገለጽ ያልፈለጉ የታሳሪ ቤተሰብ እንዲህ ብለውናል። በታሰቡበት ጊዜ ልክ እንደ ወንጀለኛ በግድ ፎቶ እንዲነሱ ተደርገዋል። ሁሉም እስረኞች ቤታቸው በተፈተሸበት ጊዜ ከቁልቢ አምስት ሰው ከጨለንቆ ሰባት ሰው ምንም አይነት ነገር በቤታቸው አልተገኘም። ፍተሻ ተካሄዶባቸው ነው? አዎ ፍተሻ ተካሂዷል። ማለት ህጋዊ በሆነ መንገድ የሀገር ሽማግሌ ባለበት የፍርድ ቤት ወረቀት ይዘው ነው። ፖሊስ ፍተሻ ባደረገበት ጊዜ ምንም አይነት ነገር አለ የጠቆሙት ሰዎች የተባሉት ደግሞ ለምስክርነት እንዲቀርቡ ቢጠየቁ ፍርድ ቤት ቀርበን ምስክርነት አንሰጥም ብለዋል። የተወሰኑት ደግሞ ከሀገር ወጥተው ሄደዋል። ማለት ከዛ አካባቢ የሉም የጠቀሙት ስለዚህ በክል በጥላቻ ያደረጉት ነገር ነው። አሁን ሲለቀቁ አሻራ ውስተዋል። በዋስ ነው የተፈቱት። በሚፈልጉ ጊዜ እንዲ እንዲጠርቡ ማለት ነው። በጥርጣሬ የታሰሩት ምንም አይነት ነገር እንዳልተገኘባቸው ገልጸዋል። የአማራ ብሔራዊ ንቅናቄ አብን ከሳምንት በፊት ከሁለት መቶ በላይ አባሎችና አባሎችም ደጋፊዎች የሚያልሆኑ አማሮች የአብን ደጋፊዎች ናቸው በሚል ኦሮሚያ ውስጥ ታስረዋል ሲል መግለጫ አውጥቶ ነበር። በመግለጫው መዋቅር ስላልዘረጋባቸው ነዋሪዎች ግን በአብን አባልነትና ደጋፊነት እየታሰሩ ነው ብሎ ከጠቀሳቸው አካባቢዎች አንዱ ሜታ ወረዳ ነበር። በሌሎች ሐረርጌ ከተሞችም በተመሳሳይ መንገድ የታሰሩ እንዳሉ አስቀድሞ ቢነገርም እስካሁን መፈታታቸው የተሰማው ግን የሜታ ወረዳ ታሳሪዎች ብቻ ናቸው። የምስራቅ ሐረርጌ ዞን ፖሊስ መረጃ ማዕከል ከሜታ ወረዳ ውጪ በዞናችን ሌሎች ወረዳዎች በዚህ ወንጀል የታሰረ የለም ብለዋል። በምዕራብ ሐረርጌ በተመሳሳይ ወንጀል ተጠርጥሮ የታሰሩ ሰዎች ግን ስለመፈታታቸው የተባለ ነገር የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።